መጽሐፈ ሳሙኤል ቀዳማዊ ምዕራፍ ስድስት የእግዚአብሔር ታቦት በፊልስጤማውያን አገር ሰባት ወር ተቀመጠ። ፊልስጤማውያንም ካህናትንና ሟርተኞችን ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራውስ በምን እንስደደው? አስታውቁን አሉ። እነርሱም የእስራኤልን አምላክ ታቦት ብትሰድዱ የበደል መሥዋዕት መልሱለት እንጂ ባዶውን አትስደዱት፤ የዚያን ጊዜም ትፈወሳላችሁ እጁም ከእናንተ አለመራቁ ስለምን እንደሆነ ታውቃላችሁ? አሉ። እነርሱም ስለ በደል መሥዋዕት የምንመልስለት ምንድን ነው? አሉ። እነርሱም እንዲህ አሉ። እናንተና አለቆቻችሁን ያገኘች መቅሰፍት አንዲት ናትና እንደ ፍልስጥኤማውያን አለቆች ቁጥር አምስት የወርቅ እባጮች፣ አምስትም የወርቅ አይጦች አቅርቡ። የእባጮቹንም ምሳሌ ምድራችሁንም የሚያጠፏትን የአይጦችን ምሳሌ አድርጋችሁ ለእስራኤል አምላክ ክብርን ስጡ። እጁንም ከእናንተ ከአማልክቶቻችሁ ከምድራችሁም ምናልባት ያቀልል ይሆናል። ግብፃውያንና ፈርዖንም ልባቸውን እንዳጸኑ ልባችሁን ለምን ታጸናላችሁ? እግዚአብሔር ኃይሉን ካደረገባቸው በኋላ ያወጧቸው አይደሉምን? እነርሱም አልሄዱምን? አሁንም ወስዳችሁ አንዲት ሰረገላ ሥሩ የሚያጠቡም ቀንበር ያልተጫነባቸውን ሁለት ላሞች በሰረገላ ጥመዷቸው። እንቦሶቻቸውንም ለይታችሁ ወደ ቤት መልሱአቸው። የእግዚአብሔርንም ታቦት ወስዳችሁ በሰረገላው ላይ አኑሩት። ስለ በደልም መሥዋዕት ያቀረባችሁትን የወርቁን ዕቃ በሳጥን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት። ይሄዱም ዘንድ ስደዱት። ተመልከቱም በድንበሩም መንገድ ወደ ቤትሳሚስ ቢወጣ ይህን እጅግ ክፉ ነገር ያደረገብን እግዚአብሔር ነው፤ አለዚያም እንዲያው መጥቶብናል እንጂ የመታን የእርሱ እጅ እንዳልሆነ እናውቃለን። ሰዎቹም እንዲሁ አደረጉ፤ የሚያጠቡትን ሁለቱን ላሞች ወሰዱ፣ በሰረገላም ጠመዷቸው። እምቦሶቻቸውንም በቤት ዘጉባቸው የእግዚአብሔርንም ታቦት የወርቁ አይጦችና የእባጮቻቸው ምሳሌ ያሉበትንም ሣጥን በሰረገላው ላይ ጫኑ። ላሞችም ወደ ቤትሳሚስ ወደሚወስደው መንገድ አቀንተው እምቧ እያሉ በጎዳናው ላይ ሄዱ፤ ወደ ቀኝም ወደ ግራም አላሉም። የፍልስጥኤማውያንም አለቆች እስከ ቤትሳሚስ ዳርቻ ድረስ በኋላ በኋላቸው ይሄዱ ነበር። የቤትሳሚስ ሰዎችም በሸለቆው ውስጥ ስንዴ ያጭዱ ነበር። ዐይናቸውንም ከፍ አድርገው ታቦቱን አዩ፣ በማየታቸውም ደስ አላቸው። ሰረገላውም ወደ ቤትሳሚሳዊው ወደ ኢያሱ እርሻ መጣ፣ ታላቅም ድንጋይ በነበረበት በዚያ ቆመ። የሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር ለሚቃጠል መሥዋዕት አቀረቡ። ሌዋውያንም የእግዚአብሔርን ታቦት ከእርሱ ጋር የነበረውንም የወርቅ ዕቃ ያለበትን ሳጥን አወረዱ፣ በታላቁም ድንጋይ ላይ አኖሩት። በዚያም ቀን የቤት ሳሚስ ሰዎች ለእግዚአብሔር የሚቃጠለውን መሥዋዕት አቀረቡ መሥዋዕቱንም ሠዉ። ፍልስጥኤማውያንም አምስቱ አለቆች ባዩት ጊዜ በዚያው ቀን ወደ አስቀሎና ተመለሱ። ፍልስጥኤማውያን ስለ በደል መሥዋዕት ለእግዚአብሔር ያቀረቧቸው የወርቅ እባጮች እነዚህ ናቸው። አንዲቱ ለአዛጦን፣ አንዲቱም ለጋዛ፣ አንዲቱም ለአስቀሎና፣ አንዲቱ ለጌት፣ አንዲቱ ለአቃሮን የወርቁም አይጦች ቁጥር ለአምስቱ የፊልስጤማውያን አለቆች እንደ ነበሩት ከተሞች ሁሉ ቁጥር እንዲሁ ነበር። እነርሱም እስከ ታላቁ ድንጋይ የሚደርሱ ከተሞችና መንደሮች ናቸው። በዚህም ድንጋይ ላይ የእግዚአብሔርን ታቦት አስቀመጡ። ድንጋዩም እስከ ዛሬ ድረስ በቤትሳሚሳዊው በኢያሱ እርሻ አለ። ወደ እግዚአብሔርም ታቦት ውስጥ ተመልክተዋልና የቤትሳሚስን ሰዎች መታ። በሕዝቡም ከአምስት ሺህ ሰው ሰባ ሰዎችን መታ። እግዚአብሔርም ሕዝቡን በታላቅ ግድያ ስለ መታ ሕዝቡ አለቀሰ። የቤትሳሚስም ሰዎች በዚህ በቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? ከእኛስ ወጥቶ ወደ ማን ይሄዳል? አሉ። በቂርያትይዓሪም ወደ ተቀመጡት ሰዎች መልእክተኞች ልከው ፍልስጥኤማውያን የእግዚአብሔርን ታቦት መልሰዋል፣ ወርዳችሁም ወደ እናንተ አውጡት አሉ።